ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ረቡዕ ለሐሙስ ሌሊት ባደረጉት ንግግር የማህበረሰብ የመገናኛ ብዙሃን የተሳሳተ መረጃን በማዳረስ እና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፋ መሆኑን አሳሰቡ። በዚህ ጉዳይ ላይ ዝርዝር አለን። ጠቅላይ ሚኒስትሩ የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎችን ኑሮ እየተፈታተነ መሆኑንም በንግግራቸው አስታውሰዋል። የኢትዮጵያ መንግስት በዜጎች ላይ ያደርሰዋል ያሉትን በደል ለማጋለጥ እና የመጽሐፍ ነጻነትን ለማረጋገጥ ማህበራዊ ሚዲያ ባበረከተው አስተዋጽኦ ላይ ውይይት ተካሄደ እና ሰዎች በግለሰብ ደረጃ ሆነው ሀሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል። የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል። በውይይቱ ከዞን 9 ወይዘሪት ሶሊያና ሽመልስ፣ ከድምጻችን ይሰማ አቶ የደስደስ ያሲን ከአማራ ተጋድሎ አቶ አቻሜለህ ታምሩ እና ከኦሮሞ ሚዲያ ኔትወርክ እንዲሁም አቶ ጃዋር መሀመድ ተሳትፈዋል። በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው የህዝብን ስሜት ለመንካት፣ ለአመፅ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልን። የጋቢና ቪኦኤ አድማጮች ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። የማህበረሰብ የመገናኛ ብዙሀን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፋ መሆኑን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት ባደረጉት ንግግር አሳሰቡ። የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎቹን ኑሮ እየተፈታተነ መሆኑንም አቶ ኃይለማርያም በንግግራቸው አስታውሰዋል። ዝርዝሩን ከዜና በኋላ ይቀርባል። ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታውቋል። አንዳንድ ወገኖች ይህንን የሚያደርጉት የህዝብን ስሜት ለመንካትና የጸጥታ ኃይሉን ገጽታ ለማበላሸት እንደሆነ የገለጹት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በደንብ ዶሎ ተፈጸመ የተባለው ድርጊትን በምሳሌ ጠቅሷል። በግለሰብ ደረጃ እንዲህ አይነት የግለሰብ ሰብአዊ መብት ጥሰት የሚፈጽሙ የጸጥታ ኃይል አባላት ካሉ ግን ስርአቱን የሚወክሉ አይደሉም ብለዋል። የኦሮሞ ፌዴራሊስት ኮንግረስ ግን የደንብ ቢዶሎ ሆነ ሌሎች የሰብአዊ መብት ጥሰቶች በትክክል የተፈጸሙ መሆናቸውን አብራርተዋል። አንድ ከሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዎች ጋር ህብረት ያለው ቡድን የአፍሪካ ህብረት መሪዎች ከዓለም አቀፍ የወንጀሎች ፍርድ ቤት ለመውጣት ያላቸውን እቅድ እንዲለውጡ ጥሪ ያቀረበ። ዓለም አቀፍ ፍርድ ቤቱ በህብረቱ የቀረቡትን ሶስት መመዘኛዎች የአፍሪካ ህብረት ከአባላት እንዲወጡ ባለፈው ሚያዝያ ወር ማስጠንቀቁ ይታወሳል። ከመመዘኛዎቹ አንዱ ለሀገር መሪዎችና ሌሎች ከፍተኛ ባለስልጣናት ከፍርድ ችሎት የሚከላከልላቸው አካል መኖር የሚል ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትላንት በኒውዮርክ በተሰበሰቡ ለአሜሪካና አፍሪካ የንግድ መንግስታት መሪዎች ሲናገሩ የአህጉሪቱ ገበያ እንዲያብብ እንዲያድግና እንዲጠናከር ለማድረግ ቁርጠኛ ነኝ ብለዋል። ሚስተር ኦባማ በዚሁ በሁለተኛ ዩናይትድ ስቴትስ የአፍሪካ የንግድ ጉባኤ ላይ ትላንት ባደረጉት ንግግር በአፍሪካ ንግድና መዋልንዋይ ምደባ ጠቃሚነት ላይ አተኩረዋል። ለሰዓቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።

የማህበረሰብ የመገናኛ ብዙሀን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፉ መሆኑን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ረቡ ለሐሙስ ሌሊት ባደረጉት ንግግር አሳሰቡ። የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎችን ኑሮ እየተፈታተነ መሆኑን አቶ ኃይለማርያም በንግግራቸው አስታውሰዋል። ባልደረባችን ሄኖክ ሰማዝጌር ከኒውዮርክ ዘገባ ልኮልናል። እንደምናመሻችው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትናንቱ ንግግራቸው ጊዜ ሳያጠፉ የማህበረሰብ መገናኛ ብዙሃን ላይ ያላቸውን ትችት በንግግራቸው ዳስሰዋል። አዝማች ዘ ሶሻል ሚዲያ ኢዝ ኦፈሪንግ ዲጂታል ፕላትፎርም ቱ ኢምፕሩቭ ኤክስቼንጅ ኦፍ ኢንፎርሜሽን። ማህበራዊ መገናኛ የመረጃ ልውውጥን ለማሻሻል እና የህዝብን ተሳትፎ ለማሳደግ የሚረዳ መድረክ የመፍጠሩን ያህል አሉታዊ አንደምታውም እንዲሁ ችላ ሊባል የሚችል አይደለም። ጠቅላይ ሚኒስትሩ በንግግራቸው የዓለም መረጋጋትና ሰላም በግጭቶችና ጦርነቶች እንዲሁም በማኅበረሰብ የመገናኛ ብዙሃን የሕዝብ ተቆርቋሪ እንደሆኑ የሚገልጹ ቡድኖች በአቶ ኃይለማርያም እይታ ጽንፍ የረገጡ አካላት ሁከትን እየቀሰቀሱ እንደሆነ ተናግረዋል። የተዛባ መረጃ በማኅበራዊ መገናኛ አማካኝነት ምን ያህል በቀላሉ ሊሰራጭና ብዙ ሰዎችን በተለይም ወጣቱን ወደ ተሳሳተ አቅጣጫ ሊመራ እንደሚችል እያየን ነው። ማህበራዊ መገናኛ የሰፊው ሕዝብ ተሟጋቾች ነን የሚሉትና ሌሎችም ጽንፈኞች በሕዝብ እውነተኛ ብሶት ተጠቅመው የራሳቸውን ጥላቻና ዘረኝነት ካለገደብ እንዲነዙ በደንብ ጠቅሟቸዋል። የኢትዮጵያው ጠቅላይ ሚኒስትር ይህንን ንግግር ያሰሙት ሀገራቸው ላለፉት በርካታ ወራት በተለይ በማህበረሰብ የመገናኛ ብዙሀን መረጃዎች የሚሰራጩባቸው ህዝባዊ ተቃውሞዎች እየታመሰች ባለችበት ወቅት ነው። የኢትዮጵያ መንግስት የጸጥታ ኃይሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን በጥይት ተኩሰው እንደገደሉ የመብት ድርጅቶች ሲያስገነዝቡ ቆይተዋል። በኦሮሚያ አንደኛ ዓመቱን ሊያስቆጥር የተቃረበ ተቃውሞ በተለያዩ ከተሞች በተለያዩ ወቅቶች ሲካሄዱ ቆይተዋል። በአማራ ክልል በተለይ በወልቃየት፣ ጎጃም እና ጎንደር ህዝባዊ እንቢታም እየተስፋፋ መጥቷል። ከዚህም በተጨማሪ ኢትዮጵያ የመገናኛ ብዙሃንን በማፈን የጋዜጠኞችና የመገናኛ ብዙሐን ነጻነት ተቆርቋሪ ድርጅቶች የሚተቿት ሀገር ናት። በማህበረሰብ የመገናኛ ብዙሀን ህገ መንግስቱ ይከበር በሚል ዘመቻ ያካሄዱ የዞን ዘጠኝ ጸሐፊዎች እንዲሁም ሶስት ጋዜጠኞች ለበርካታ ወራት በሽብር ወንጀል ተከሰው የታሰሩባት ሀገር ናት። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመንግስታቱ ድርጅት ንግግራቸው በጥቅሉ በዝርዝር ባይሆንም አንድን ሀገር ሳይለዩ መልካም ግንኙነት ያለን ሀገሮች ሁከት ቀስቃሽ ግለሰቦችና ቡድኖችን አስጠልለዋል ሲሉ ወቅሰዋል። ከመካከላችን ፈጽሞ ምንም አይነት ችግር ከሌለብን ሀገሮች መንግስታት መጠለያ ተሰጥቷቸው ያለ አንዳች ተጠያቂነት ሀገሮቻችንን የማተራመስ ተግባር የሚያካሄዱ ግለሰቦችና ቡድኖች አሉ። ይህንን መካድ ግብዝነት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመንግስታቱ ድርጅት ባሰሙት ንግግር ኢትዮጵያ ዘለቄታ ያለው ልማት ለማምጣት ከአጋር ድርጅቶችና ከሕዝቧ ጋር የያዘችውን የእድገት ጉዞ በዝርዝር ሲያስረዱ እምርታዎች መገኘታቸውን ገልጸዋል። ሆኖም የከባቢ አየር ለውጥ እያስከተላቸው ያሉ ድርቅና የተፈጥሮ አደጋዎች አሁንም ከድህነት ለመውጣት የሚታገሉ ህዝቦችን ወደ ኋላ እያስቀሩ ናቸው ብለዋል። እየተከሰተ ያለው የከባቢ አየር ለውጥ እኛን ጨምሮ በሚሊዮን የሚቆጠሩ የዓለማችንን ሰዎች በመጉዳት ላይ ይገኛል። ችግሩ እየደረሰ ያለበት ሰዓት ደግሞ ሰዎችን ለመርዳት የሚንቀሳቀሱ በጎ አድራጊ ድርጅቶች በሌሎች የዓለማችን አጣዳፊ መፍትሄ በሚሹ እንደ ስደትና ፍልሰት የመሳሰሉ ከፍተኛ የዓለማችን ችግሮች ላይ በተጠመዱበት ሰዓት ነው። ለዚህም ነው ከቀናት በፊት ችግሩን አንስተን የተወያየ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሩት የኢትዮጵያ ልዑካን ቡድን በተለይ ማክሰኞ እለት በዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በስደተኞችና ፍልሰተኞች ዙሪያ በተጠራው ጉባኤ ዋና አጋር ሆኖ ሰርቷል። በ192 የተባበሩት መንግስታት ድርጅት አባል አገሮች የተፈረመው የስደተኞችና ፍልሰተኞች ስምምነት ላይ እያንዳንዱ ሀገር ድርሻውን ለመወጣትና ስራ ለመጀመር መዘጋጀቱን ገልጿል። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ፣ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። ኢትዮጵያ ከብሪታንያ 80 ሚሊዮን ፓውንድ እገዛ እንደምታገኝም ተገልጿል። ዓላማው በኢትዮጵያ ለኤርትራውያን ፍልሰተኞች ወደ ሰላሳ ሺህ የሚጠጉ ፍልሰተኞችና ስደተኞች የስራ ዕድል መፍጠርና መልሶ ማቋቋም እንደሆነ ተረድተናል ጉዳዩ እንዴት እንደሚተገበር ከኢትዮጵያ መንግስት ባለስልጣናት ጠይቀን ምላሻቸውን እናቀርባለን ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ ጊዜር ነኝ ከኒውዮርክ gabina VOA kuke saurare yanzu haka tare da Henok Fente da ና ጋቢና የኢትዮጵያ መንግስት በዜጎች ላይ ያደርሰዋል ያሉትን በደል ለማጋለጥና የመጽሐፍ ነጻነትን ለማረጋገጥ ማህበራዊ ሚዲያ ያበረከተላቸውን አስተዋጽኦ በተመለከተ። ስለሰሩት ስራ ገለጻ በማድረግ አራት የኢንተርኔት ማህበራዊ ሚዲያ አራማጆች ውይይት አደረጉ። ከዞን ዘጠኝ ወይዘሪት ሶሊያና ሽመልስ፣ ከድምጻችን ይሰማ አቶ የደስደስ ያሴን፣ ከአማራ ተጋድሎ አቶ አቻሜለ ታምሩና ከኦሮሞ ሚዲያ ኔትወርክ እንዲሁም በግል የፌስቡክ ገጹ ከ937 ሺ በላይ ተከታይ ያለው አቶ ጃዋር መሐመድ አቅራቢዎች ነበሩ። ሶስት ሰዓት የፈጀው ውይይት የተዘጋጀው ኢትዮ ቲዩብ በተባለው የኦንላይን ሚዲያ አማካኝነት ሲሆን ጽዮን ግርማ ከማህበራዊ ሚዲያ ጋር በተያያዘ የተነሱት ነጥቦችን ብቻ አጠር አድርጋ ትዳስሰዋለች። የመጀመሪያው ተናጋሪ የነበረችው ወይዘሪት ሶሊያና ሽመልስ ስትሆን ኢትዮጵያ እርሷና ሌሎች ጓደኞቿ በጋራ ሆነው ከአምስት ዓመት በፊት ስለጀመሩት የዞን ዘጠኝ የጡመራ መድረክ በማስታወስ መድረኩን በመጻፍ በማህበራዊና ፖለቲካዊ ጉዳዮች ላይ በንቃት በመሳተፍ በመወያየት ቢጀምሩም ከገዢው መንግስት በደረሰባቸው ተደጋጋሚ ማስፈራራትና በመጨረሻም በመድረኩ ላይ ተሳትፎ ያልነበራቸውን ሌሎች ጓደኞቻቸውን ጨምሮ ለእስር በመዳረጋቸው መደምደሙን ገልጻለች። ያም ሆኖ ግን በርካታ ትምህርቶችና አገልግሎቶችን እንዳተረፉበት ትናገራለች። እና ሰዎች በግለሰብ ደረጃ ሆነው ሀሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል እና እሱን ተምረንበት ነበረ ምክንያቱም ከዛ ፊት ከመደራጀታችን በፊት እኛ እርስ በርሳችን በግል ቡድን ከመሆናችን በፊት ረጅም የሚባሉ ዓመታት ማህበረሰብ ሚዲያ ላይ እንደ ግለሰብ ስንናገር ነበር እና እሱ መደራጀት ተቀባይነትም ለማግኘት ብዙ ነገር ማድረስ ለማድረግ ትንሽ ተቋማዊ ቅርጽ ማሳየቱን ተምረንበታል። ሌላኛው የአጋርነትና አብሮነትን ሶሊዳሪቲ ማሳየትን እርስ በርስ የሶሻል ሚዲያ አክቲቪስቶችንም ለራሳቸው ሚዲያ አክቲቪስቶች የሚደርስባቸውን ችግር ማህበረሰብ ሚዲያው ራሱ ድጋፍ እንደሚያሳይ ነው እየተማርንበት ነው። ሌላኛው ምናልባት ብዙ ጊዜ የሚደረጉ ይሄ የጸረ ጭቆና ና የጸረ አፈና እንቅስቃሴዎች በትልቅ መልኩ ሆነው ካልታዩና ሁሉም ሰው ሚያቸው ሆነው እስካልታዩ ድረስ ትንሽ ናቸው። እነዚህማ ምንም አተራ አደርጉም የሚባለውን አስተያየት የቀነሰ እየቀየረ ነበርም። ሁለተኛው ተናጋሪ የኢትዮጵያ ሙስሊሞች እንቅስቃሴ በማህበራዊ ሚዲያ በኩል የነበረውን የዳሰሰው አቶ የደስደስ ያሲን ሲሆን በዚህ እንቅስቃሴ ድምጻችን ይሰማ የተሰኘው የማህበራዊ ሚዲያ መድረክ በኢትዮጵያ መንግስት ይፈጸማሉ የተባሉ በደሎችን ለማጋለጥና የሙስሊሙን ማህበረሰብ በአንድነት ሰላማዊ ተቃውሞ ማካሄድ እንዲችል መረጃን የማስተላለፍ መድረክ ሆኖ ማገልገሉን አስረድቷል። የኢትዮጵያውያን ሙስሊሞች እንቅስቃሴን የሚመሩት ኮሚቴዎች ከታሰሩ በኋላም ገጹ አይነተኛ የመረጃ ማስተላለፊያ መሳሪያ እንደነበር ገልጿል። በዚህ ሰዓት ፊት ለፊት የነበረው አክቲቪዝም መሄድ ባለመቻሉ ወደ ሶሻል ሚዲያ አክቲቪዝም ዞሮ በድምሳችን ይሰማ ፔጅ አማካኝነት ቀጣዩ ምዕራፍ ተጀመረ። ይህ ምዕራፍ ለረጅም ጊዜ የሄደ ነው። ከዚህ ምዕራፍ በተለይ ከሂደቱ መረዳት የምንችላቸው ብዙ ነገሮች ታይተዋል። ከዛ ውስጥ ግን አንደኛ ለሌሎችም ምሳሌ የሆነበት ነገር ምንድን ነው? የኢትዮጵያ መንግሥት ከለመደው የትግል አካሄድ ውጪ ኮሌክቲቭ ሪስክ ቴኪንግ ወይም ደግሞ ከዚህ ቀደም ልክ የቅንጅት መሪዎች ወይም ሌሎት የፖለቲካ መሪዎች ፊትለፊት ይታያሉ፣ እንቅስቃሴን ይመራሉ። ከታሰረ ወዲህ ሁሉም ነገር ተዳፍኖ ይቀራል። የሙስሊሙ ሂደት ግን እንደዛ እንዳይቀር በአመራር ደረጃ ኤግዘምፕል መሪ ሊባል በሚችል ሁኔታ አንደኛ መስዋዕትነትን የሚከፍሉ መሪዎችን በማፍራት ሁለተኛ ደግሞ እነሱ ከታሰሩ በኋላ ለፔጁ ወይም ቀጥሎ ለሚመጡ ተወካዮችን በማዘጋጀት ሙቭመንቱ እንዲሄድ የማስቻል ቀጣይነትን ማስጠበቁ እንደ ምሳሌ የሚታይና ለሌሎች ንቅናቄዎችም አስተማሪነቱን ያሳየ ነው። ከአቶ የደስደስ ያሲን ቀጥሎ የተናገረው የአማራ ተጋድሎ በሚል በኢንተርኔት ገጽ ላይ እንቅስቃሴ በማድረግ የሚታወቀው አቶ አቻሜለህ ታምሩ ነው። አቶ አቻሜለህ በመክፈቻ ንግግሩ ላይ በስፋት የተናገረው የአማራ ተጋድሎ የሚለው እንቅስቃሴ ለምን እንደተጀመረ በማብራራት ነበር። ማህበራዊ ሚዲያን የተመለከተውን ጉዳይ በጥያቄና መልስ ወቅት እንደሚያነሳው ገልጾ ነበር። በአጠቃላይ የአማራ ተጋድሎ እንቅስቃሴ በድረገጽም እንዲሁ ከድረገጽ ውጭም በሚደረግ ግንኙነት የሚደገፍ መሆኑን ገልጾ በዋናነት በአማራ ሕዝብ ላይ እየተፈጸመ ነው ያለውን ኢሰብአዊ ድርጊት ለመቃወም የተቋቋመ እንደሆነ አስረድቷል። በጥያቄና መልስም በአቅራቢው የቀረበው ንግግርና አንዳንዴም በገጹ ላይ የሚጻፉት በደሎች ምናልባት ደግሞ ወደፊት በሌላኛው ብሔር ላይ ተመሳሳይ ጥቃት እንዲፈጸም አያበረታታም ወይ የሚል ይዘት ያለው ጥያቄ ተነስቶ ነበር። አቶ አቻሚለ ይህንን ምሳሌ ጠቅሶ ያብራራ ሲሆን በመጨረሻም ይህን ብሏል። ዛሬ በአማራው ላይ እየተፈጸመ ያለው ግፍና በደል ዝም ብሎ ራንደምሊ የመጣ አለመሆኑን ከረጅም ጊዜ ጀምሮ ዛሬም የሆነ ያለው ሲስተሜቲክ የሆነ ጂኖሳይድ በአማራው ላይ እየተካሄደበት እንዳለ ለማሳየት እንጂ የዘር ማጥፋት ተፈጽሞብኛል ብሎ ትግል የጀመረ ሕዝብ በየትኛውም ሕዝብ ላይ በየትኛውም ሕዝባዊ ተጋድሎ ላይ አደጋ ሊሆን አይችልምና የአማራ ትግል የአማራ ተጋድሎ ፍጹም ሕዝባዊ የሆነ የየትኛውም ሕዝባዊ ትግል አካል እንጂ ለየትኛውም ሕዝብ ለየትኛውም ትግል እንቅፋት አይደለም፣ ስጋት አይሆንም። የመጨረሻው ተናጋሪ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ሲሆን ማህበራዊ ሚዲያ በኦሮሞ ተቃውሞ ወቅት ያበረከተው አስተዋጽኦ እና አሁን እየሰጠ ያለውን ከፍተኛ ጠቀሜታ አስረድቷል። የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል። በኢትዮጵያ ታሪክ የህዝቦች ተጋድሎ፣ የህዝቦች እንቅስቃሴ፣ የፖለቲካ ሂደት እንደ ባለፉት ሁለት ሶስት ዓመት ተመዝግቦ አያውቅም። የተማሪዎች እንቅስቃሴ የ1960ው ከፍተኛ ታሪክ ነው የሰራው። አብዛኛው ግን ከሰዎች አፍ የምንሰማውና አንዳንድ ሰዎች በጆርናል ከጻፉት እንጂ አብዛኛው አልተመዘገበም። አሁን ግን አብዛኛው ኢንፎርሜሽን በሪል ታይም ተንጀብል በሆነ በቪዲዮ፣ በፎቶ እንዲመዘገብ ተደርጓል። ይህ መመዝገብ ደግሞ ያለው አድቫንቴጅ አለ። አንዱ ኦፍኮርስ ለታሪክ ለታሪክ በማስቀመጥ ወደፊት እኛ ስናልፍ ከኛ በኋላ የሚመጣው ዜጋ ምን ነበረ የሆነው የሚለውን ብዙም ሳያከራክር ፋክቹዋል የሆነ ኢንፎርሜሽን ለማስቀመጥ ረድቷል። ሁለተኛው እንግዲህ የዚህ ትክክል አንዱ ዓላማ በኢትዮጵያ ውስጥ ያለው ህዝብ በህዝብ ላይ የሚደረገውን ግፍ እንዲሁም ደግሞ የህዝብን ገድል አውቆ የህዝብን መንግስትን ግፍ አይቶ ከህዝብ ጋር እንዲቆም የህዝብን ገድል አይቶ ወኔው እንዲነሳሳ ከፍተኛ ሚና አድርጓል። በአጠቃላይ አራቱም ተናጋሪዎች ማህበራዊ ሚዲያ በአስቸጋሪ ሂደቶች ውስጥም ቢሆን በኢትዮጵያ ካለው በመንግስት የታፈነ የሚዲያ አስተዳደር ለመላቀቅ እና በኢትዮጵያ መንግስት የሚፈጸሙ የሰብአዊ መብት ጥሰቶችን በተጨባጭ ለማጋለጥ ጠቃሚ መድረክ ሆኗል ብለዋል። ይህን መድረክ ወደፊት በአግባቡ መጠቀም ከተቻለም የሚፈለገው ለውጥና መቀራረብ ማምጣት ይቻላል ብለዋል። sorang gabina vio eight sering kabina belas sampul belas sampul belas sampul jaga ወደ ሌላ ዘገባ ስናመራ ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታውቋል። አንዳንድ ወገኖች ይህን የሚያደርጉት የህዝብን ስሜት ለመንካትና የጸጥታ ኃይሉን ገጽታ ለማበላሸት እንደሆነ የገለጹት የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ቃል አቀባይ በደንቢ ዶሎ ተፈጸመ የተባለውን ድርጊት በማሳያነት ጠቅሰዋል። በግለሰብ ደረጃ እንዲህ አይነት የግለሰብ ሰብአዊ መብት ጥሰት የሚፈጽሙ የጸጥታ ኃይል አካላት ካሉ ግን ስርአቱን የሚወክሉ አይደሉም ብለዋል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን የደንቢ ዶሎም ሆነ ሌሎች የሰብአዊ መብት ጥሰቶች በትክክል የተፈ የተፈጸሙ መሆናቸውን አብራርተዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። በጸጥታ ኃይሎች ተፈጸሙ ስለተባሉ የሰብአዊ መብት ጥሰት ውንጀላዎች ምላሽ የሰጠው የኢትዮጵያ መንግስት ወጣ ያሉ ሲል ከገለጻቸው አንዳንዶቹን ማጣራቱን አመልክቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ እንዳሉት ታዲያ እነዚህ ሆነ ተብለው የተቀነባበሩ የፈጠራ መረጃዎች ናቸው። ምላሽ የሰጡበት አንዱ ነጥብ በቄለም ወለጋ ደንቢዶሎ ከተማ ተፈጸመ የተባለው ድርጊት ነው። ድርጊቱ የተፈጸመው ማክሰኞ ጳጉሜን 2008 ዓ ም ነው። በዚህችው በደንቢዶሎ ከተማ የተኩስ ድምፅ መሰማቱን የገለጹት የአይንማኞች ለማምለጥ ሲሮጥ የነበረው የ16 ዓመቱ ወጣት ኃይሉ ኤፍሬም በጥይት ተመቶ መገደሉን አመልክተዋል። ኢብሳ ሩንዴ የተባለው ሌላ ወጣት ደግሞ የቤቱ ግቢ ውስጥ እንዳለ መገደሉን ጠቁመዋል። ግድያው ሲፈጸም በቤት ውስጥ ነበርኩ ያሉት የሟች ኃይሉ ኤፍሬም እናት ወይዘሮ ታደሉ ተማም ከስፍራው ሲደርሱ ያጋጠማቸውንም በስልክ ለቪኦኤ አስረድተው ነበር። ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በንብርክኬ ታጣቂው እግር ስር ወደቅሁ። እዚያው የልጄ ሬሳ ላይ በወደቅሁበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዤን ልጄን አጣሁ። የመንግስት ኮሚኒኬሽን ጉዳዩ ጽፈት ቤት ቃል አቀባይ መሐመድ ሰይድ በዚህች ከተማ ተደረገ የተባለው የተቀነባበረ የሀሰት መረጃ ነው ሲሉን ያብራሩት አሁን ያልከውን ምሳሌም ለማየት ሞክረን ነበረ። በተጨባጭ አሁን የልጅ ሬሳ ላይ እንዲቀመጥ ተደረገ ያለው የሚሉ እንደዚህ አይነት ስሜት የሚነኩ መረጃዎች በተለያዩ ሶሻል ሚዲያም አንዳንድ ወጣ ባሉ ሚዲያዎችን የምንሰማበት ሁኔታ ነው ያለው። ይህን ግን ለማጣራት የሞከርንበት ሁኔታ ነው ያለው። አንዳንድ ኬዞችን እንደዚህ ወጣ ያሉ ኬዞችን ማየትም ተገቢ ስለሚሆን ይሄ በፍጹም ውሸት ነው። እነዚህ ሰዎች እዛም አካባቢ የሌሉ የአካባቢው ሰዎች ያልሆኑ ወይዘሮ የአካባቢው ሰው አይደሉም የአካባቢ ሰዎችም አይደሉም። አሁን የተጠቃቀሱት ሰዎች ሞተም የተባለው ሴትዮዋም የአካባቢ ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከር ነው። ይሄ እንዳለ ሆነው ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው ነው የህዝብን ስሜት ለመንካት፣ ለአመፅ፣ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። ግን አሁን ስርአቱም፣ ግለሰቦች ቅድም ያልኩ በተጨባጭ ስናየ አልተፈጸመም ብያለው። እንዲህ አይነት ተግባር ውስጥ የሚገቡ በግለሰብ ደረጃ የሚገቡ የጸጥታ ኃይሎች ተግባሩ በማንም የሚፈጸም ማንም ቢፈጽመው የትም የሚፈጸም ቦታው እንዲህ አይነት ተግባራት አስነዋሪ ተግባራት ናቸው። የጸጥታ ኃይላችንን የሚወክሉ ስርአታችንን የሚወክሉ አይደሉም፣ የስርአቱም ጠላቶች ናቸው። በዚህ አይነት መልኩ ማንም ከዚህ ጋር የሚደራደርበት ሁኔታ ነው የለም። ግን ቅድም እንዳልኩ በጥንቃቄ ደግሞ ማየት ያስፈልጋል። እንዲህ አይነት መረጃዎች ሲደርሱን ሚዛናዊ ሆነን አላማው ምንድን ነው ከምን ሞቲቭ ከምን መነሻ ተነስተው ነው እንዲህ አይነት መረጃዎች የሚወጡት በተጨባጭ እንዲህ አይነት ድርጊቶች ደግሞ ይፈጸማሉ ወይ? ክብር የሚነኩ ሰብአዊ መብት የሚነኩ ሞራል የሚነኩ ተግባራት እንዲፈጸማሉ የሚለውን ደግሞ ቆም ብሎ ማሰቡ ተገቢ ነው። የሚሆነው የመጣውን መረጃ እንዳለ መውሰዱ በጣም የሚከብድ ስለሆነ ማለት ነው። እና ወይዘሮዋ እንግዲህ እያለቀሱ የቀረበው የእሳቸው ቃለ መጠይቅ በአሜሪካ ድምጽ ሬዲዮ ጭምር። ስለዚህ እኚህ ወይዘሮ እዛ ቦታ ላይ ተወላጅ ያልሆኑ እዛ የማይኖሩ ልጃቸውም ተገደለ የተባለው ልጃቸውም በዛ ስም እዛ አካባቢ የማይታወቅ ነው ነው እያሉኝ፣ በተጨባጭ እንዲህ አይነት መረጃዎችን ፋብሪኬት አድርገው ፈጥረው ቅድም እንዳልኩ የጸጥታ ኃይሉ የሕዝብን ሰላምና ደህንነት ለማስጠበቅ በሚያደርጋቸው እንቅስቃሴዎች ጋር በተገናኘ መረጋጋቱን የማይፈልጉ ለአመፅ የሚያነሳሱ እንዲህ አይነት ነገሮችን ፈጥረው የማስተላለፍ ዝንባሌዎች እዛም እዚህም ይታያሉ። ከዚህ ቀደመም አንዳንድ ባደረግናቸው ማጣራቶችም በተጨባጭ ያየ ነው፣ እንደዚህ ነው። በዚህም ክስተት እንደዚህ አይነት ነገሮችን አይተናል። ስለዚህ እንዲህ አይነት መረጃዎችን በጣም በጥንቃቄ ማየት መመርመር እንደሚያስፈልግ ነው። በኦሮሚያ ክልል በስፋት የሚንቀሳቀሰው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ተፈጸመ የተባለውን የሰብአዊ መብት ጥሰት በራሱ መንገድ ማጣራቱን ጠቁሟል። ምክትል ሊቀመንበሩ አቶ ሙላቱ ገመቹ ለቪኦኤ ሲናገሩ የሞቱት ሁለት ወጣቶችና የአንደኛው እናት ወይዘሮ ታደሉ ተማም በትክክል የደንቢ ዶሎ ነዋሪዎች ናቸው ብለዋል። የወይዘሮ ታደሉና የሟች ልጃቸው የመኖሪያ አድራሻም በልዩ ስሙ ዲምቱ ተብሎ የሚጠራው ቀበሌ 06 የቤት ቁጥር 691 መሆኑን ገልጸዋል። በዚያ ነዋሪ መሆናቸውን ደግሞ ሁሉም የሚያውቀው ጉዳይ ነው ብለዋል። የታወቀው ነው። የደንቢዶሎ ሕዝብ ውኡ ብሎ ወጥቶ መነቂስ ወጥቶ አዝኖ፣ የኢትዮጵያ ሕዝብ አዝኖ በወቅቱ ከሚዲያ የሰማም ሕዝብ ልቡን የሚነካ ሁናቴ ነበር የተፈጸመው። የሉም እነዚህ ሰዎች የሚያሰኝ ጉዳይም አይደለም። እነኚህ ሰዎች ደንቢዶሎ ከተማ 06 ቀበሌ ውስጥ የሚኖሩ ሰዎች ናቸው ሟቾቹም እነዚህ ሁለቱ እናትየውም እዛ ያሉ ናቸው። ደንቢዶሎ ዜሮ ስድስት ቀበሌ ውስጥ ነው የሚኖሩ። ይህንን ለመሸፋፈን ካልሆነ በስተቀር ይሄ ፀሐይ የሞቀው እውነት ነው። በመንግስት በኩል እየተገለጸ ያለው ሆነ ተብሎ የፀጥታ ኃይሎቹን ስም ለማጥፋት መንግስትን ለመወንጀል እንዲህ አይነት የፈጠራ ወሬዎች፣ የፈጠራ የተቀነባበሩ ቃለ ምልልሶች ይሰጣሉ የሚል ነው እና ይህም ፈጠራ ነው እንጂ እነዚህ ሶስት ሰዎች ሁለቱም ሟች ወጣቶች እንዲሁም እናትየዋ ወይዘሮ ታደሉ ተማም እዛ አካባቢ እንደሌሉ ባረግ ነው ማጣራት አረጋግጠናል፣ ያሉት የኢትዮጵያ መንግስት ቃል አቀባይ ወይዘሮ ታደሉ ተማም የሀይሉ ኤፍሬም እናት ናቸው። ይህንንም ጋዜጠኞች አግኝቶ በቃለ መጠይቅ በዕለቱ ጠይቋቸዋል። ሴትዮዋ የደንቢ ዶሎ ነዋሪ ናቸው። የደንቢ ዶሎ ህዝብ የሚያውቃቸው ሰው ናቸው። ሴትዮዋ የሀይሉ ኤፍሬም እህት ብቻ ነች የቀረችው እንጂ ሁለቱም ሁለት ልጆች ነው ያላቸው። ይሄ አንደኛው መዋቹ ነው ሁለተኛው ሴት ልጅ አለች። በሌላ በኩል እነዚህ ታጣቂዎች ኢትዮጵያውያን ናቸው፣ ወገኖቻችን ናቸው፣ የእኛው አካል ናቸው። የሚያሳዝነው ግን አነጣጥሮ አካላችን እኛን ሲገል ነው በጣም እንትን የምናደርገው የሚያሳዝነው እና ጸጥታን ለማስከበር ከሆነ የሚሸሹትን ሰዎች ተኩሶ አነጣጥሮ ተኩሶ መግደል እኔ ከምን ሁኔታ እንደሆነ ግራ ይገባኛል። ሰውም እነሱን ስም ለማጥፋት ሆን ብሎ ያልገደለውን ገደለ ብሎ የሚናገር ሰው እኔ የሚኖር አይመስለኝም፣ ይኖራል ብዬ አላምንም። በአገሪቱ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ተፈጸሙ የተባሉ የሰብአዊ መብት ጥሰቶች በይፋ ሳይጣሩ እንኳን መንግሥትና ተቃዋሚዎች እንደዚህ በመረጃ እየተወዛገቡ ነው። ማጣራቱ በማንና እንዴት ይካሄድ በሚለውም ሰፊ ልዩነት አላቸው። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ደርሷል። በቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን ባልነው መሰረት በርካታ አድማጮች አስተያየቶቻችሁ ደርሰውናል። በጣም ነው የምናመሰግነው። እንግዲህ ጽዮን በዚሁ እንሰናበት። በፌስቡክ ቪ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢናን በመጠቀም አስተያየቶቻችሁን መስጠታችሁን አታቁሙ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋው ና ጽዮን ግርማንን። ዝግጅታችንን ሲያቀናብርልን የቆየው ንጉሱ ታምሬ ነው። ጉዟችሁ የሰመሪያ ይሁን እያለ እንሰናበታለን። መልካም ምሽት። በዚህ ሙዚቃ እንሰናበታችሁ helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimiil gabina v o a gabina gabina gabina waxaad yes. dhegaysanaysaan gabina v o a gabina abinaaina